ቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ምሽት ፕሮግራማችን በመስቀል አደባባይ በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ መጀመሩን የፌዴራል ፖሊስ አስታወቀ። ምክትል ኮሚሽነር ጀነራል፣ የምርመራ ዘርፍ የሚመሩ ምክትል ኮሚሽነር ጀነራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ፣ ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ፣ አቃቢ ሕግ አለ፣ ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአጠቃ በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደው። የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ዘይኑ ጀማል ናቸው ይዘናቸዋል። በሌላ በኩል በጥቃቱ ህይወታቸው ያለፈ ሰዎች ማንነት ይፋ ተደርጓል። ለተጎዱትም እርዳታ ለማሰባሰብ ስራ መጀመሩ ታውቋል። ሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ አስር ሚሊዮን ብር ለዚህ ስራ መድባለን። የአዲስ አበባ ከተማ ከንቲባ ድሪባ ኩማ ናቸው በ በቅርቡ ከእስር የተለቀቁ ወጣቶችን የተመለከተ ዝግጅት ተከታይ ክፍል ይዘናል እና ከዚያ በኋላ ተቅለውኝ እነሱ ወደምት ሊዘምታ ሊበሉ ቶፌት እያለው ገመዱ ተበጠሳሉ። ግን ገመዱ ተበጥሶ ነው ብያ አውቀው ነው የለቀቁም። በቅርቡ ከእስር የተፈታውን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤ ናቸው ይዘናቸዋል። እሳቸውንም በቤይሩት ለስራ የተሰማሩ ኢትዮጵያውያን አቤቱታና ሰላማዊ ሰልፍም ይዘናል። ብዙ ችግር አለ ቤሩት ላይ ብንነካው ብናረው ማይቀረ ተቆቃው በጣም ይበዛ ነው ስለዚህ በተቻለ መጠን እንደ መንግስት ይህንን አይቶ ከዛ የሚመጣውን ማስቆም ቢችል እንግዲህ ኤምባሲው ችግር ደርሷል ተብሎ ሲነገረው ነው መድረስ የሚችለው ሁሉንም ከዝግጅቶቻችን ታገኙታላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ ዜና እናስቀድም የዩናይትድ ስቴትስ መንግስት የፌዴራል ምርመራ ቢሮ ባለሙያዎች ወደ ኢትዮጵያ እንደሚልክ ለጉብኝት ወደዚያው የሄዱት የዩናይትድ ስቴትስ የንግድ ጉዳዮች ረዳት የውጭ ጉዳይ ሚኒስተር ጂልበርት ካፕላን ሀሳብ ማቅረባቸውን የውጭ ጉዳይ መስሪያ ቤቱ ለቪኦኤ አረጋግጧል። ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ማብራሪያ እንዲሰጡን ላቀረብ ነው ጥያቄ የምስሪያ ቤቱ የፕሬስ ኦፊሰርና ቃል አቀባይ ጁሊያ ሜሰን በኢሜል በሰጡን በሰጡን ምላሽ ረዳት የውጭ ጉዳይ ሚኒስትሩ ባቀረቡት ሀሳብ ኤፍቢአይ ባለሙያዎቹን ለመላክ ዝግጁ መሆኑን ያሳወቀው የቅዳሜውን የመስቀል አደባባይ ፍንዳታ ለማጣራት የውጭ ድጋፍ እንደሚጠይቅ የኢትዮጵያ መንግስት በማሳወቁ ምክንያት መሆኑን ገልጿል። የኤርትራ ልኡካን ከኢትዮጵያ ስለቀረበው የሰላም ጥሪ ለመነጋገር በያዝነው ሳምንት አዲስ አበባ እንደሚገቡ ኢትዮጵያ አስታውቃለች። የውጭ ጉዳይ ሚኒስትር ዛሬ ስላስታወቀው ዜና ዝርዝር አልተናገረም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት በሀገራቸው የሰማዕታት መታሰቢያ ዕለት ባደረጉት ንግግር መልእክተኞችን እንደሚልኩ ቃል ገብተው ነበረ። በምሽቱ የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ኃላፊ የሆኑትን አቶ ፍጹም አረጋ እነዚህ ልዑካን መቼ ነው የሚገቡት ስል ጠይቄያቸው ነበር። አሁን የማውቀው ነገር እስካሁን እንዳልገቡ ነው። ስለዚህ መቼ ነው የሚገቡት? እሱን በእርግጠኝነት መናገር ያስቸግራል። ያው ባለፈው እንደተገለጸው በዚህ ሳምንት እንደሚሆን ነው። እስካሁን አልገቡ በሌላ ዜና በመስቀል አደባባይ በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ ተጀምሯል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጥቃት ለተጎዱ ደም ለግሰዋል። ከቅዳሜው ቦምብ ፍንዳታ ጋር በተያያዘ ተጠርጥረው ከተያያዙት መካከል ደግሞ ሀያ ስድስት ግለሰቦች ዛሬ ፍርድ ቤት ቀጥረው ተቀርበው የጊዜ ቀጠሮ ተጠይቆባቸዋል። በሌላ ዜና ደግሞ አቶ ሽፈራው ሽጉጤ ከደኢህዴን ሊቀመንበርነት በገዛ ፈቃዳቸው ለቀው በምትካቸው ወይዘሮ ሙፈራ ከሚል የደሄድን ሊቀመንበር ሆነው ተመርጠዋል። በመጨረሻም የኤፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ሀገር ላሉ የፖለቲካ ፓርቲዎች ያቀረቡትን ጥሪ መሰረት በማድረግ የኦሮሚያ አንድነትና ነጻነት ግንባር የተባለው ድርጅት ልኡክ ዛሬ አዲስ አበባ እንደሚገባ ተዘግቧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴ ለፋና ብሮድካስቲንግ ኮርፖሬት እንደገለጹት የኦሮሚያ አንድነትና ነጻነት ግንባር ልኡክ የድርጅቱ አመራር በሆኑት በብርጋዴር ጄኔራል ከማል ገልቹ መሪነት ዛሬ አዲስ አበባ እንደሚገባ ይጠበቃል። የኦሮሚያ አንድነትና ነጻነት ግንባር አገር የሚገባው ጠቅላይ ሚኒስትር አብይ አህመድ በውጭ ሀገር ላሉ የፖለቲካ መሪዎች ፓርቲዎች ወደ ሀገር ገብተው በሰላማዊ መንገድ እንዲንቀሳቀሱ በሀገር ግንባታ ሂደቱም በጋራ እንዲሰሩ በተደጋጋሚ ያደረጉትን ጥሪ መሰረት በማድረግ ነው። ለዛሬ ያዝንላችሁ አጠር አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ ጋቢና ዝግጅቶቻችን እንምራችሁ የጋቢና ጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ወደ መጀመሪያው ዘገባችን ነው የምናልፈው። በአዲስ አበባው የመስቀል አደባባይ የቦምብ ጥቃት ሕይወታቸው ያለፈው ሁለት ሰዎች ማንነት ይፋ ተደርጓል። በጥቃቱ የተገደሉት የወላይታ ሶዶ ዮሴፍ አያሌውና የወለጋው ቡሳ ጋዲሳ መሆናቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ የሟቾቹን ቤተሰቦች ስልክ ደውለው አጽናንተዋል። የአዲስ አበባ አስተዳደር ተጎጂዎቹንና ቤተሰቦቻቸውን ለመርዳት የገቢ ማሰባሰቢያ መርሃ ግብር መዘርጋቱንም አስታውቋል። ፍንዳታው በተለያዩ የሀገሪቱ ክፍሎች ቁጣን መቀስቀሱ የተሰማ ሲሆን ህዝቡም በያለበት ለጠቅላይ ሚኒስትሩ ያለውን ድጋፍ መግለጹን ቀጥሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ አለው። ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ለመስጠት ቅዳሜ እለት በመስቀል አደባባይ በተጠራው ሰላማዊ ሰልፍ ወቅት በተወረወረው ቦምብ የሞቱት ሰዎች ቁጥር ሁለት መድረሱ የተገለጸው በትናንትናው እለት ነው። የሟቾቹ ማንነት ደግሞ ዛሬ ይፋ ተደርጓል። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው እንዳመለከቱት በዚህ የቦምብ ጥቃት ህይወታቸው ያለፈው ዮሴፍ አያሌውና ጉሳ ጋዲሳ የተባሉ ወጣቶች ናቸው። የ28 ዓመቱ ዮሴፍ አያሌው የወላይታ ሶዶ የ25 ዓመቱ ጉሳ ጋዲሳ ደግሞ የወለጋ ጊምቢ ተወላጆች መሆናቸውም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ በመደወል ያጽናኑትም የእነዚህን ሁለት ወጣቶች ቤተሰቦች መሆኑን አቶ ፍጹም ጠቁመዋል። የአዲስ አበባ አስተዳደር በበኩሉ በቦምቡ ጥቃት ለተጎዱ ወገኖች ድጋፍ የሚሆን አስር ሚሊዮን ብር መመደቡን የከተማዋ ከንቲባ ድሪባ ኩማ አስታውቀዋል። ተጨማሪ ገቢ ለማሰባሰብ የሚሰራ ኮሚቴ መቋቋሙንም አብራርተዋል። ይሄ ኮሚቴ በአንድ በኩል ድጋፍ መስጠት የሚፈልጉ የከተማችን ነዋሪዎች፣ ባለሀብቶች መንግስታዊ ያልሆኑ ድርጅቶችና እንዲሁም ደግሞ የተለያዩ የመንግስት ተቋሞች ጭምር ድጋፍ በማሰባሰብ መልሶ ለማ ሁለተኛ፣ ደግሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ አስር ሚሊዮን ብር ለዚህ ስራ መድባለን። በቂ ገንዘብን በማሰባሰብ እንደየጉዳታቸው ጉዳታቸው መጠን መደገፍ ይኖርብናል ብለን ወስነናል። የቀዳሚው የቦምብ ጥቃት ግን ጠቅላይ ሚኒስትሩን ለመደገፍ የሚካሄዱ ሰልፎችን አላቆመም። የድሬዳዋ ለጠቅላይ ሚኒስትሩ ድጋፍ ለመስጠት በአፋር ሰመራና ሎጊያ ከተሞች አደባባይ የወጡ ሰልፈኞች የክልሉ አመራሮች ከዚህ ለውጥ ጋር እንዲሄዱ ጠይቀዋል። በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎችም የአዲስ አበባው ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ቅዳሜ ጠቅላይ ሚኒስትር ዶክተር አብይ አህመድን በመደገፍ ሰልፍ የወጡትና ትናንት እሑድ ደግሞ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የተወያዩት የደሴ ከተማ ነዋሪዎችም ተመሳሳይ ሀሳብ አንጸባርቀዋል። በስታዲየም ውስጥ በተካሄደው በዚህ ውይይት ላይ የተሳተፉት አቶ ዮናስ ከበደ እንዳሉት በከተማዋ ያለው አስተዳደር ከተጀመረው ለውጥ ጋር የማይሄድና ለረጅም ጊዜ የቆየ ነው። የደሴ ከተማ ሕዝብ ለለውጥ ለሚሰሩት ለጠቅላይ ሚኒስትር አብይ አህመድና ለክልሉ ፕሬዝዳንት ገዱ አንዳርጋቸው ከፍተኛ ድጋፍ እንዳለውም አቶ ዮናስ አብራርተዋል። ስለ ጠቅላይ ሚኒስትር አብይ ካላቸው ሀሳብ ይጀምራሉ። እሳቸውን በቃ ምን የደሴ ሕዝብ ብቻ ሳይሆን ይሄ እኮ የኢትዮጵያ ሕዝብ በሙሉ በሙሉ የወደዳቸው በእውነት ለመናገር ዶክተር አብይ አህመድ ለኢትዮጵያ የመጡ በእግዚአብሔር ዘንድ በኩል የተሰየሙ ትልቅ መሪ ናቸው። ትልቅ መሪ በእውነት መማማርን ያስተማሩ አሁንም አሁንም በልመላ ላይ ያሉ ሰው ናቸው። እንብጠር ይቅር፣ እንባባል ነው የሚሉት። ያንንም የማይቀበሉት ኃይሎች አሉ። እንግዲህ እግዚአብሔር ነው እንግዲህ ካሁን በኋላ ይህን ደግሞ እርግጠኛውን የምናገረው ሰውየው ከእግዚአብሔር የመጡ ስለሆነ ሁሉን ነገር እየጠራረገ ቻቸው ወደፊት እንደሚቀጥሉ እርግጠኛውን የመናገር እችላለሁ። በአጠቃላይ ግን ትናንት ከአቶ ገዱ አንዳርጋቸው ጋር በተደረገው ውይይት ላይ በተሰጠው መልስ የሰው ስሜት ምን ነበር? ሰው በዛ መልስ ረክቷል። የሰው ስሜት ጥሩ ነው። በቃ እሳቸው እንደሚያደርጉት ሰው እሳቸውን ይወዳል። ባደረጉት ነገር፣ በከፈሉት መስዋዕትነት ሰው በጣም በጣም በጣም ነው የሚወዳቸው። እሳቸው የሚሉትን በሙሉ ይሰማል። የፈለገውን ሰው እንዲናገሩ አቶ ገዱ ይሰማቸዋል። በቃ ይህም ያህል ተቀባይነት ያገኛቸው ምንድን ነው? እኔ እዛ ላይ አንድም የተናገርኩት ነገር አለ። ይህ ህዝብ በልቶ ጠግቦ አይደለም ተመችቶት አይደለም በኑሮ ግን ዶክተር አብይን፣ አቶ ለማ መገርሳ፣ አቶ ገዱ አንዳርጋቸውን፣ አቶ ደመቀን ሊወድ የቻለው ትንሽ የዲሞክራሲ ጭላንጭል ስላሳዩን፣ እንደፈለግን እንድናወራ ስላደረጉ ነው እንጂ የኑሮ ለውጥ አድርገው በተመሳሳይ በግል ስራ ላይ የተሰማሩት የደሴ ከተማ ነዋሪ አቶ ፈንታው ወርቁም በመስቀል አደባባይ የደረሰው የቦምብ ጥቃት ከፍተኛ ሐዘን መፍጠሩን ቁጣም ማስከተሉን አብራርተዋል። እጅግ አዝነናል። የሚያሳፋሪና አሳዛኝ ነው። ከቻይና አልመጣም፣ ከህንድ አልመጣም። አብይ አህመድ ማለት ከኢትዮጵያ በኢህአዴግ ስር የነበረ ጠንካራ አንጅ የተቀጭን መሪ ነው። ይህ ስለሆነባቸው ብቻ ነው ያቆረፉት ወዳሞች፣ እንደዚህ አድርገው በጎን ላይ ጥይት መተኮስ፣ በጎን ላይ ጥይት ፈንጃ ጥምዶ ማድረግ እኩ ተግባር ነው። እጅግ እናወግዛለን። በጣም እኔ እስጣቸው እምባችንና ብሰውናል ዶክተር አብይ አህመድ በተተኮሰው በተወረወረው በተቃጣው ጉዳይ ላይ ግን የደሴት ከተማ ነዋሪ ህዝብ በጣም እጅግ አዝኗል። ማንንም የሚያሳዝን ነው። በሰላም ለመገደፍ የወጣን ህዝብ ደብተርና ባዶቹ የወጣን ህዝብ እንዲያደርጉ በንጅ የሚሞክር እጅግ በጣም አሳዛኝ ነው። አዝነናል በጣም እናም በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎች የአዲስ አበባው የቦምብ ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጥቃቱ ህይወታቸው ያለፈው ሰዎች ማንነት ይፋ ተደርጓል። ለተጎዱትም እርዳታ ለማሰባሰብ ስራ መጀመሩ ታውቋል። የስቴዲየሙ ወይም ከትላንትና በስቲያ የተደረገው የቦምብ ጥቃትን በተመለከተ ነው። ይህ መግቢያ አዎ፣ እንግዲህ በመስቀል አደባባይ በተፈጸመው ቦምብ ጥቃት ላይ የሚካሄደው ምርመራ ተጀምሯል። ከምርመራው ጋር በተያያዘ ደግሞ ሀያ ስድስት ተጠርጣሪዎች ፍርድ ቤት ቀርበዋል። ይህንኑ በተመለከተ በምሽቱ የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግሬያቸው ነበር። ማብራሪያ ሰጥተውኛል። ጥሩ ያው ከሀገር ውስጥ ባለፈው ለመጥቀስ ሞክሬ ነበረ ከሀገር ውስጥ በዋናነት የምርመራ ዘርፍ ነው የሚመሩ ምክትል ኮሚሽነር ጄኔራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ። አቃቢ ሕግ አለ ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደው። አሁን ዛሬ በተለይ ፎረንሲክ አካባቢ ቴክኒክ፣ ቴክኖሎጂ ጋር በተያያዘ የሚደረጉ ምርመራዎች እንዲያግዙን በያዮች የፈቃደኝነት ስለመጡ እነሱንም የዛ ቡድን አካል ሆነው በጋራ ስራ የጀመሩበት ሁኔታ ነው ያለው ሲሆን ምን ያህል ባለሙያዎች ናቸው? በምርመራው ለመሳተፍ የአሜሪካ ብሔራዊ የምርመራ ቢሮ ኤፍቢአይ ባለሙያዎች የመጡትና ና የተቀላቀሉት ይህንን ቡድን አራት ባለሙያዎች ናቸው። አራት ባለሙያዎች ናቸው። የቲም መሪያቸው አለ። ዋና ዋና ባለሙያዎች አሉ። አንዱ የቲማቸው መሪ ነው። በአጠቃላይ አራት ባለሙያዎች ናቸው። በዚህ ምርመራ እስካሁን ድረስ የተገኘ ውጤት አለ? አመላካች የሆነ ነገር ገና ነው። የሆነ ገና ነው። በጣም ውስብስብ የሆነ ስለሆነ ድርጊትም ስለሆነ ገና ነው ግን ያው አቅጣጫ አስጠምጠናል። ምንድን ነው የሚፈለገው ከምርመራው የሚፈለገው የሚለውን ነገር ዳይሬክሽን አስጠምጠናል። በዚህም መሰረት ዋናው ነገር አንደኛ ድርጊቱ የፈጸመው ማን ነው፣ ከዚህ ድርጊት ጀርባ አስተባባሪ የድርጊቱ አቀነባባሪው ማን ነው የሚለው ነገር በደንብ በመረጃና በማስረጃ ተደግፎ ለህዝብ ይፋ መደረግ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው። ያው የተለያዩ ስፔኩሌሽኖች ከህዝቡ አካባቢ የሚቀርቡ ስፔኩሌሽኖች አሉ፣ እና እኛ ግን በባለሙያዎች በማስረጃ በተደገፈ መልኩ ድርጊቱ ማን ነው ኢላማ ያደረገው የሚለውን ነገር መሌላ መለየት ያለበት አንድ በጣም አስፈላጊ ነጥብ ተደርጎ ነው የተወሰደው። ሶስተኛ፣ ባለፈው እንደገለጽ ነው ያው የተወሰኑ የፖሊስ አመራሮችና አባላቶችን ጭምር አስረናል። ይሄ ሁኔታ በፖሊስ አካባቢ ክፍተት አለ ክፍተት አለ ብለን ነው እንግዲህ አስር ነው የተወሰኑ ኃላፊነት እንዲወስዱ እርምጃ የወሰድ ነው እና ይሄ ከሆነ ማነው ክፍተቱ የታየበት ምክንያት ምንድን ነው? ፖሊስ ሆን ብሎ በዚህ ሻጥር ላይ የተሳተፉ የፖሊስ አካላቶች አሉ ሆን ብለው ነው ያደረጉት ወይስ በእንዝላልነት የተከሰተ ነገር ነው የሚለውም ነገር ሌላው መጣራት ያለበት ሌሎች ቀርቶ ለ አድርግ በሚያየ ነው። እነዚህ እና በእነዚህ ሶስት ጉዳዮች ላይ ያተመሰረተ የማጣራት ሂደት ነው የሚደረገው። በማጣራቱ ሂደት አንደኛ የተጎዱ ሰዎችን እንጠቀማለን። የተያያዙ ተጠርጣሪዎች እስካሁን ድረስ ሀያ ስምንት ተጠርጣሪዎች ይዘናል። እነዛም በሙሉ እንመረምራለን። ከህዝብ የሚመጡ ኢንፎርሜሽኖች፣ ኢንፎርሜሽን፣ የተለያዩ ቪዲዮዎች፣ የተቀረጡ እንትኖች ካሉ፣ ዶክመንቶች ካሉ ወዘተ እንጠቀማለን። እና በዛ መልኩ በጣም ፕሮፌሽናል በሆነ መልኩ እንትን ተብሎ የሚገኙ መረጃዎች አናላይዝ ተደረገው እያንዳንዱ ዶት ተገናኝቶ በሚገኝ ማስረጃ መሰረት ውጤቱ ለህዝብ ይፋ ይደረግ ይሆናል። ውጤቱን መሰረት በማድረግ በጣም ተጨማሪ የሚወሰዱ እርምጃዎች ካሉ አካላት ካሉ እርምጃ የመውሰድ ስራ ይሰራ ይሆናል ማለት ነው። ከዚህ ከፍንዳታው ጋር በተያያዘ የተጠረጠሩ ሰዎች ዛሬ ፍርድ ቤት ቀርበዋል እና ምን ደረሰ ጉዳያቸው? ለጊዜ ቀጠሮ ነው ፍርድ ቤት የቀረቡት በጊዜ ቀጠሮ የጊዜ ቀጠሮ ነው። አሁን ገና ነው። ዛሬ ነው ገና ኦርጋናይዝ በሆነ መልኩ አጋጫ አስቀምጠን ይሄ ነው ዛሬ ስለሆነ ያው የግድ የፍርድ ቤት ቀጠሮ መጠየቅ ነው። የግድ አስፈላጊ ነው። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በጣም እናመሰግናለን። በአሜሪካ ድምጽ ስም እኔም በጣም አመሰግናለሁ ሲሆን ስለ ጠየቃችን በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በዚሁ አደጋ ለተጎዱ ሰዎች የደም ልገሳ አድርገዋል። ይህንኑ በተመለከተ የጠቅላይ ሚኒስትሩን ቢሮ ጽህፈት ቤት ኃላፊ አቶ ፍጹም አረጋን ጠይቂያቸው ነበር። አስር ሰዓት ተኩል ላይ ነው የሰጡት። እንደ ማንኛውም ዜጋ ለወገንም ትልቅ ዋጋ ያለውን ደም በመስጠት አርአያ መሆን አለብኝ በሚል ነው እንግዲህ ይህንን ያደረጉት ከወገን ፍቅር በመነሳት ነው። ራሳቸው ናቸው ደም መስጠት ስላለብኝ የደም ባንክ ሰዎችን ጥሩልኝ ብለው እየነገሩ በዚህ መሰረት ነው እንዲመጡ የተደረገው። በሌላ በኩል የተለያዩ የጤና ባለሙያዎች በበጎ ፈቃደኝነት በዚህ አደጋ ለተጎዱት የደም ልገሳ አድርገዋል። የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዝግጅታችን እናልፋለን። በትላንትና እለት ዓለም አቀፍ የቤት ሰራተኞችን ቀን በማስመልከት በቤሩት ለስራ የተሰማሩ ኢትዮጵያውያን በሰላማዊ ሰልፍ ላይ በመገኘት ችግሮቻችን ይፈቱ፣ ድምጻችን ይሰማ ሲሉ መፈክሮቻቸውን አሰምተዋል። መስታወት አረጋው ዝርዝሩ ይዛለች። በትላንትና ዕለት በተካሄደው ዓለም አቀፉ በቤት ውስጥ ስራ ላይ የተሰማሩ አመታዊ ቀን የእግር ጉዞና ሰላማዊ ሰልፍ ላይ በርካታ ኢትዮጵያውያን ተገኝተው ነበር። ከስሪላንካ፣ ከኔፓል፣ ከፊሊፒንስ፣ ከባንግላዲሽ እንዲሁም ከሌሎች ሀገራት ወደ ሊባኖስ ለስራ የመጡ ዜጎችም በሰላማዊ ሰልፉ ታድመው ነበር። ሰላማዊ ተስፋዬ በቤሩት ችግር የደረሰባቸው ኢትዮጵያውያንን በመርዳት ስራ ላይ የተሰማራ ቡድን ፍካት ኢትዮጵያ ማህበር መስራችና አስተባባሪ ናት። ኤምሲሲ የሚባል ድርጅት በየአመቱ ይህን ጉዞ ያዘጋጃል። የእግር መንገድ ጉዞ ያዘጋጃል። ይህን ተሳተፉ፣ መብታችን የሚከበር የተለያዩ መፈክሮችን እንድንጽፍ መድል ይሰጣሉ። አጋጣሚውን ደግሞ ተጠቅመንኛ ጥያቄዎቻችንን ለሚመለከተው አካል እንዲደርስ ይሸዣ አደረግን ማለት ነው። እህቶችን ግፍ መከራ እኛ ግሩፖች ወይም ደግሞ ማህበራት ልንወጣው አልቻል ነው። ከአንድም ሶስት ከአውሮፕላን በቀን ይገባል። የት ናቸው እህቶቻችን አናውቅም። ችግር መከራ ሲደርስ መፍትሄ ቶሎ አናገኝም። የእነሱ አመጣጥ ወዴት እንደሆነ አናቅም። የተቀመጠው ም አካል ወዴት እንደሆነ አናውቅም። እዚያ ሀገር ያለ የተቀመጠው ቆንጸላው በግጭት ንግርስ በጠየቅንበት ሰዓት ላይ ለምንድን ይህ መፍትሄ የማይመጣው? የመጀመሪያው ምክንያታቸው ለጥይ ስምምነት የለም ነው። ሁለተኛው ደግሞ እኛ እዚያ የተቀመጥ ነው አንዳንድ ጉዳዮችን ለማስፈጸምና ፓስፖርት ለማሳደስ ነው። ከዚህ በላይ የመስራት አቅሙም ሆነ ችሎታው የለንም ብለው ነው ረግጠው የሚመልሱልን። ስለዚህ ይህን ደግሞ የሚመለከተው አካል ወይ የዚህ ሀገር አካል ነው እዚህ ሀገር የተቀመጠ መንግስት ወይም ደግሞ የኢትዮጵያ መንግስት ነው ማለት። የኢትዮጵያ ልጆች መብታችን ይከበር። ወደ ጠቅላይ ሚኒስትሩ ጥሪያችን የሚተላለፍ ዙቶች አሉ። እናንተም ታውቃላችሁ። ሰው ሳይገሉበት ገላቸዋል በሚል ወንጀል ተወንጅለው ፍርድ ያልተፈረደባቸው የት እንዳሉ በየማዳም ቤት የሚሳቃዩ እህቶች አሉ፣ ወንድሞች አሉን፣ በየሼልተሩ የተቀመጡ እህቶች አሉን። በጣም ብዙ ችግር አለ፣ ቤይሩት ላይ ብንነካው ብናወራው ማይቀረብ። ስለዚህ ይሄ ደግሞ የመጀመሪያው ተጠያቂ የሚሆነው እዚ ያለው ቆንስላ ነው ስሚል፣ ቆንስላው ደግሞ እኔ ይሄ ነው ምላሽ ብሎ የሰጠ ምላሽ ስላለ ነው ትላንት በመፈክርም ድምጻችን እንድናስቀመጣ ነው ማለት ወይዘሮ ሳራ ታደሰ ለ18 ዓመታት በቤሩት በስራ ላይ ትገኛለች። ለስራ የሚመጡ ኢትዮጵያውያን ችግር እየተባባሰና መፍትሄ ያልተገኘለት እንደሆነ ትናገራለች። እንግዲህ አንድ ማስተላለፍ የፈለግነው መልእክት ከኢትዮጵያ በቀን ቢያንስ ሁለት ፕሌን ሙሉ ሙሉን ኢትዮጵያዊ ይመጣል ወደዚህ። በጣም የሚያስጠላ ችግር ነው እየደረሰ ያለው። አንደኛ ቋንቋ አይችሉም። እኛ እንኳን አግኝተናቸው ለመረዳዳት ቋንቋ አንግባባም። ሁለተኛ እድሜያቸው ቢያንስ ከአስራ ስድስት እስከ ሀያ ሁለት ሀያ ሶስት በእድሜ ደረጃ ያሉ ልጆች ናቸው የሚመጡት። ሰቆቃው በጣም ይበዛ ነው። ስለዚህ በተቻለ መጠን እንደው መንግስት ይህንን አይቶ ከዛ የሚመጣውን ማስቆም ቢችል፣ ሲቀጥል ደግሞ እዚህ ያለው ቆንስላ ተደራሽነቱ በጣም አነስተኛ ነው። በጣም የስራ ቸልተኝነትም አለ። ይሄ ነው ብዬ ቃላት ያጥረኛል ለመናገር። በእርግጥ ወደ አራት መቶ ሺህ እና አምስት መቶ ሺህ ኢትዮጵያውያን አለ እዚህ ሀገር እንዲያውም ከዛ የበለጠ መንግስት ይህንን አይቶ አንድን ልባት ሊያደርግልን። እህቶቻችን እየሞቱ ነው። በየመንገዱ እየወደቁ ነው። አምስት ሬሳ በአንድ ሳምንት ውስጥ ነበር በቀደም ዕለት ለምሳሌ የተለያየ አደጋ ነው። እነኚህ እድሜያቸው ለአቅም አዳም ያልደረሱ ልጆች እየመጡ እዚህ ለማያውቁት ነገር ይጋለጣሉ፣ ራሳቸውን ለአደጋ ያጋልጣሉ። ይህንን እንደው መንግስት ትኩረት ቢሰጥበት ብዬ ነው የምለው እኔ እና የሰላማዊ ሰልፉም ይሄንን በተመለከተ ነው ያው እግረ መንገዳችንን ብሶታችንን ነው የተናገር ነው። ሁሉም ቁስለኛ ነው። እዚህ ሀገር ሁሉም ብሶተኛ ነው። በህይወት ውስጥ አብረን እየኖር እያለን ስላለን የእያንዳንዷ ኢትዮጵያዊ ቁስል ቁስሌ ነው፣ ይሰማኛል ከምገልጸው በላይ ነው። ቤሩት ሊባኖስ ውስጥ ያለው የኢትዮጵያውያን ሰቆቃ፣ እንደው ይሄንን የኢትዮጵያ መንግስት ይሄንን እንደ ከግምት ውስጥ አስገብቶ አንዲት እንደው ትንሽ እንደ መልከት ቢለን ብለን ነው ይህንን ያደረግ ነው። አቶ መላው ጌታቸው በቤሩት የኢትዮጵያ ቆንስላ ጽፈት ቤት የዜጎች ጉዳይ አማካሪ ናቸው። ለስራ የመጡት ኢትዮጵያውያንን ችግር በአቅማችን ለመፍታት እየሞከርን ነው በማለት በቤሩት የሚገኙ ኢትዮጵያውያን ላቀረቡት ቅሬታ ምላሽ ይሰጣሉ። እንግዲህ ቆንስላው ችግር የደረሰባቸው ዜጎችን ከአሰሪዎቻቸውን በማስጠራት በማነጋገር ያሉባቸውን ችግር እንዲፈቱ ከአሰሪ ጋር ካልተስማሙ ደግሞ ቤት እንዲቀየርላቸው ከኤጀንሲዎች ጋር በመሆን ከዛ ውጪ ደመወዝም አነስተኛ ከሆነ የሚከፈላቸው እንዲጨመርላቸው ታመው ሐኪም ቤት ያሉትንም በመጠየቅ እንደውም መንገድ ላይ የሚጣሉ ዜጎቻችን አንስተን ወደ ሐኪም ቤት በማስገባትና በማሳከም ጉዳዮቻቸውን ጨርሰን ወደ አገር ቤት እንልካለን። ከዚህ ውጭ ያው በያለው በያሉበት አካባቢ ደግሞ ስብስብ በመፍጠር ቡድን በመፍጠር ተደራጅተው ችግር ሲደርስባቸው የመጠየቅ ኃላፊነት እየሰራን እንገኛለን። እንግዲህ መንግስት ይህንንም በተመለከተ በአገር ቤት እየሰራ ያለው ነገር አለ። ከዚህ በፊትም መግለጫዎችንም ሰጥተዋል። ይህም በተመለከተ በአማካይ አገር ቤት ብዙ ሰው እየወጣ እንደሆነ ወደ መካከለኛ ምስራቅ ወደ ሊባኖቹም እንደዚሁ እየመጣ ይገኛል። የቆመ ነገር የለም። ስለዚህ በቅርብ ጊዜ ውስጥ እነዚህ የስልጠና ሁኔታዎችን አመሻሽተው በተለይ የዚህ የሁለት ስምምነቱንም እንግዲህ ከኛ እጅ ወጥቶ እዚህ ሀገር መንግስት እጅ ጋር ነው የሚገኘው። እሱም ቶሎ ተፈርሞ ሰዎች ሰልጥነው በህጋዊ መንገድ እንዲመጡ ለማድረግ ጥረቶች እየተደረጉ ነው። ብዙ ስራዎች መሰራት ያለባቸው በሀገር ቤት እንደሆኑ እናምናለን። እኛ ግን በተለይ እዚህ ያለውን ስራ ነው አተኩረን እየሰራን ያለ ነው እና ኤምባሲው እንደዚህ የከፋ አደጋ ሳይደርስባቸው ዜጎቹን እንዴት አድርጎ ማዳን ይችላል? እንግዲህ ኤምባሲው ችግር ደርሷል ተብሎ ሲነገረው ነው መድረስ የሚችለው። በየአካባቢ ሁሉ ቦታ ካለን ከሰው ኃይልና ካለን ተደራሽነት አኳያ ቆንስላ ጽሕፈት ቤታችን ሁሉ ቦታ መገኘት አይችልም። ስለዚህም ነው ዜጎቻችን ባሉበት አካባቢ እንዲደራጁ የድጋፍ አገልግሎት የምንሰጠውና በዛው አማካኝነት ወደ ኤምባሲ ወዲያውኑ ኮንታክት አድርገው ችግር ሲደርስባቸው ኤምባሲው ይደርስና ያው ጠበቃ የማቆም ሂደት ክስ መስረት ሂደት እነዚህ እነዚህ ስራዎችን እንሰራለን። ዓለም አቀፉ የሰዎች መብት ተሟጋች ሂዩማን ራይትስ ዎች ባወጣው መረጃ መሰረት በርካታ ለቤት ውስጥ ሰራተኝነት ወደ ቤይሩት የሚመጡ የተለያዩ ሀገራት ዜጎች እስከ ሞት የሚያደርስ ከፍተኛ በደል መመዝገቡን አስታውቋል። ይህ ሰብአዊ መብትን የጣሰ የስራ ግንኙነት መፍትሄ እንዲያገኝም ለዓመታት ለሚመለከታቸው ዓለም አቀፍ የሰብአዊ መብት ድርጅቶች በማሳወቅና አብሮ በመስራት ላይም ይገኛል። መስታወት አድረገውን ለዘገባው እናመሰግናለን። ተከታዩ ዘገባዎችንም ከዚሁ ከስደተኞች ጋር የተያያዘ ጉዳይ ላይ ያቆየናል። ስፔን ባለፈው የተቀበለቻቸውን ስደተኞች በተመለከተ የአውሮፓ ህብረት ለአስቸኳይ ስብሰባ ተቀምጧል። ቆንጅታዬ አጠር ያለ ዘገባ አድርሳናለች። የትናንቱ የብረሰልሱ አስቸኳይ ስብሰባ የተጠራው ነፍሰ አድን መርከብ 50ቶ የሚሆኑ ፍልሰተኞችን ይዞ ስፓኝ የጠረፍ ክልል ከደረሰ በኋላ ነው። ስፔን ስደተኞቹን ያስገባቻቸው ባለፈው ሳምንት ና ማልታ ፍልሰተኛ የያዙ መርከቦችን ወደ ባችን ላይ አናስቆምን ብለው ከከለከሉ በኋላ ነው። ስፔንም ብቻዬን ሸክሙን አልችለውም ብላለች። ጠቅላይ ሚኒስትሩ ፔድሮ ሳንቼዝ ለዚህ ዓለም አቀፍ ፈተና የጋራ ምላሽ ለመስጠት ዝግጁ ነን። በተለይ በአሁኑ ወቅት ፍልሰተኛው የሚጐርፈው በምዕራባዊ ሜዲትሬንያን በኩል በመሆኑ ከሌሎቹ ጓዶቻችንና አባል ሀገሮች እገዛ እንጠይቃለን። የምስራቅ አውሮፓ ሀገሮች ቼክ ሪፐብሊክ፣ ሃንጋሪ፣ ፖላንድ እና ስሎቫኪያ ፈጽሞ አንተባበርም ብለዋል። ይህም በመሆኑ ፍልሰተኞቹን ተቀብሎ የማስተናገድ ሂደቱን በተመለከተ በህብረቱ ደረጃ ስምምነት ላይ ለመድረስ ይበልጡን አዳጋች አድርጎታል። ዊ ዲስካስ የጀርመን ቻንስለር አንገላ መርክል ናቸው። አስራ ስድስቱ ሀገሮች የተሰበሰቡት ሀያ ስምንቱንም አባል ሀገሮች የሚያስማማ ውሳኔ ሳይጠበቅ ሁለት ወይ ሶስት ሀገሮች የሚተባበሩበትን መንገድ ለመፈለግ ነው ብለዋል። በጉዳዩ ላይ የሚካሄደው ውይይት የአህጉራዊ ህብረቱ ሊቀመንበርነት ኦስትሪያ እስከምትረከብበት ሁለተኛው የአመቱ አጋማሽም ድረስ እንደሚዘልቅ ነው የሚጠበቀው። 239 አፍሪካውያን ፍልሰተኞችን ያሳፈረ ሌላ ነፍስ አድን መርከብ ጣሊያንና ማልታ ወደብ እንዳይቆም ተከልክሎ ሜዲትራኒያን ባህር ላይ ከትናንት ጀምሮ መዋለሉ

እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር። መስታወት ከዛ በፊት በመግቢያችን ላይ ያስተዋወቅ ነው የመቶ ሀለቃ ማስረሻ ሰጤ የእስር ቤት ታሪክ በነገው ምሽት ይዘን እንደምንመለስ ቃል እንገባለን ለአድማጮች። አዎ እንግዲህ ለዛሬ መልካም ምሽት፣ ፕሮግራማችን በዚሁ ተጠናቋል። በጀመርነው ሙዚቃ እንሰናበታችኋለን።